የተባበሩት መንግስታት ድርጅት የሰብአዊ መብት ካውንስል ፕሬዚደንት ዋኪም ራከር የኮሚሽኑን ስብሰባ ሲከፍቱ ዘገባውን ባቀረበው የተባበሩት መንግስታት ድርጅት ኮሚሽን አባላት ላይ ዛቻና ማስፈራራት እንደደረሰ ጠቁመዋል። Have been subjected to the commission of Geneva and the Gabu, Hotelacho, Navamangadusla, Yetla, you must faradrigitoch, Nazachoch, and the Dresabacho, Legalsalacho, Dalo. ለኮሚሽኑ አባላት የሚደረገው የጸጥታ ጥበቃም በእጥፍ እንዲጨምር ተደርጓል። ከአስተናጋጇ አገር ፖሊሶች ጋርም ግንኙነት አድርገናል። ውይይቱ በሰላም እንዲካሄድ ለማድረግም የጸጥታ ጥበቃ እርምጃ ተወስዷል። ልዩነቶች ካሉ በሚገባ ሊገለጹ ይችላሉ። ሆኖም የኮሚሽኑ አባላት ለዛቻ እና ማስፈራራት ተግባር ሊዳረጉ አይገባም። ይህም በምንም አይነት ተቀባይነት አይኖረውም። የሰብአዊ መብት ካውንስል ፕሬዚዳንት እንደመሆኔ መጠን ይህንና ተያያዥ ጉዳዮችን በቢሮው ደረጃ እከታተላለሁ። የሰብአዊ መብት ካውንስል ፕሬዚደንት ይህን ካሉ በኋላ የኤርትራን የሰብአዊ መብት አያያዝ ጉዳይን እንዲያጠና በተባበሩት መንግስታት ድርጅት የተሰየመው ኮሚሽን ሊቀመንበር ማይክ ስሚት በኤርትራ ስላለው ሁኔታ የሚገልጸውን ዘገባ አቅርበዋል። ሞር ን ቱ ዲ ሃ ፓስ ንስ ኤርትራ ኤመርጅድ አዝ ኒውሊ ኢንዲፔንደንት ናሽን ኤርትራ ነጻ ከወጣች ከሁለት አስርት ዓመታት በላይ አልፏል። ለመላ ሕዝቧ ነጻነትና የብልጽግና መጻኢ ሁኔታ እንዲኖር ነበር ይጠበቀው። ሆኖም ይህ ተስፋ ተግባር ላይ ሊውል አልቻለም። በአሁኑ ወቅት የዲሞክራሲያዊት ኤርትራና የሰብአዊ መብት ረገጣ የሌለባት አገር ህልም ከምን ጊዜ የሚራቅ ይመስላል። የአሁኗ ኤርትራ በጭቆናና በፍርሃት ተሸብባለች። ከነጻነት በኋላ የኤርትራ ስልጣን በአንድ ሰውና በአንድ ፓርቲ መዳፍ የተጨበጠ ሆኗል። ስልጣኑን የጨበጠው ወገን ካለምንም ተጠያቂነት እንዳሻው ይገዛል። በ1997 ዓ.ም የጸደቀው ተስፋ ተጥሎበት የነበረው ህገ መንግስት በተግባር ላይ አልዋለም። የኤርትራ አስከፊ የሰብአዊ መብት አያያዝ በዝምታ ሊታለፍ የማይችልበት ጊዜ ደርሷል። ኮሚሽኑ በአገሪቱ የሚደረገውን ግድያ፣ ሰቆቃ፣ የግዴታ ስራና ብሔራዊ አገልግሎትን በሚመለከት በሰብዕና ላይ ወንጀል ሳይፈጸም አልቀረም የሚል ድምዳሜ ላይ ደርሷል። የምክር ቤት ስብሰባ የማይደረግና የፍርድ ስርዓቱ በመንግስት ቁጥጥር ስር በመሆኑ ኤርትራ ውስጥ በህግ መገዛት የሚባል ነገር የለም ለማለት ይቻላል። ስሚት አያይዘውም ኤርትራውያን በሀገሪቱ አገዛዝ ውስጥ ድምፅ የላቸውም፣ የመንግስቱ የስለላ መረብ በመላ ህብረተሰቡ ሰርጾ ገብቷል ብለዋል። በብዙ አስር ሺዎች የሚቆጠሩ ሰዎች ብዙውን ጊዜ ካለ ፍርድ ላልተወሰነ ጊዜ ይታሰራሉ። አብዛኛው ህዝብ የባርነት ይዘት ባለው መልክ በግዴታ ስራና ውትድርና እንዲያገለግል ይገደዳል። በብዙ ሺህ የሚቆጠሩ ሰዎች ተስፋ በመቁረጥ ከዓለም እጅግ ጨቋኝ ከሚባሉት መንግስታት አንዱ የሆነውን አገዛዝ ሸሽተው እየወጡ ነው በማለትም ስሚት በዝርዝር አስረድተዋል። የመርማሪው ኮሚሽን ሊቀመንበር ዘገባውን ካቀረቡ በኋላ በማን ያለብኝነት የመገዛቱን ባህል የማቆሙ ተግባር ከባድ ቢሆንም የሰብአዊ መብቱን አያያዝ ለማሻሻል ያስችላል የተባሉትን ምክረ ሀሳቦች አቅርበዋል። መንግስት የሰብአዊ መብት ረገጣ መኖሩን አምኖ በመቀበልና ተጠያቂነትም እንዲኖር በማድረግ ሂደቱን እንዲጀምር ኮሚሽኑ ሐሳብ ያቀርባል። ይህም ካለ ፍርድ የሚፈጸሙ ግድያዎችን በግዴታ እንዲሰወሩ ማድረግን፣ ሰቆቃ፣ ሕገ ወጥ ስርዓት፣ በብሔራዊ አገልግሎትም ጭምር በሴቶች ላይ የሚፈጸም የወሲብ ጥቃትና የግዴታ ስራን ማካተት አለበት። ጉዳዩን በሚገባ መርምሮ ተጠያቂዎችን በተለይ በዚህ ኃላፊነት ላይ ያሉትን ለፍርድ የማቅረብ ብቃት ያለው ነፃና ገለልተኛ አካል መመስረትን ያቀፈ ሊሆን ይገባል። ሚስተር ስሚት ቀጥለውም የተባበሩት መንግስታት ድርጅት የስደተኞች አገልግሎት እስካለፈው ታህሳስ ወር በነበረው ጊዜ 417000 የሚሆኑ ኤርትራውያን ስደተኞችን እንዳስጠለለ መግለጹን ጠቁመዋል። ይህን መሰረት በማድረግም ዓለም አቀፍ ማህበረሰብ በሀገራቸው ካለው የሰብአዊ መብት ረገጣ ሸሽተው ለሚወጡት ኤርትራውያን እንክብካቤ እንዲያደርግ ጥሪ ማቅረቡን ገልጸዋል። ኤርትራውያኑን ስደተኞች ቅጣት ወደሚጠብቃቸው ኤርትራ እንዳይመልሱም አስጠንቅቀዋል ብለዋል። የኤርትራ መንግስት ከኮሚሽኑ ስራ ጋር እንዲተባበር ኮሚሽኑ በተደጋጋሚ የጠየቀ ቢሆንም ምላሽ አላገኘም ብለዋል ማይክ ስሚት። የኤርትራ መንግስት የኮሚሽኑን ዘገባ እንደነቀፈም ስሚት ገልጸዋል። የኤርትራ መንግስት የኮሚሽኑ ዘገባ በመንግስት ላይ ብቻ ሳይሆን ሰብአዊ ሴትና ክብርን በሚወደውና በሰለጠነው ሕዝብ እንዲሁም በማህበረሰብ ላይ የተቃጣ ጥቃት ነው ሲል ነቅፎታል። እንደ እውነቱ ከሆነ ግን ኮሚሽኑ የ550 የምስክርነት ቃልና 150 በጽሑፍ የቀረቡ ሐቀኛ የኤርትራውያን ድምጾችን የመዘገበው የሚወክሏቸው ሰዎች በነጻና በፍትሐዊ ምርጫ የመምረጥ እድል ያላገኙትን የአብዛኞቹን ኤርትራውያን ድምጽም እናንጸባርቃለን። በስር የሚማቅቁትን ሰፊ መረብ ባላቸው እስር ቤቶች ተወርውረው የቀሩትን ጋዜጠኞች ተቃዋሚዎችና የሃይማኖት መሪዎች ድምጽ ነው የምናሰማው። በግዳይ ሥራ ስብዕና በጎደለው መልክ እንዲያገለግሉ የተገደዱትን ሰዎች የታፈኑ ድምጾች ነው የምናሰማው። በየቀኑ ከአገሪቱ የሚሸሹትንና የሌሎችንም ሰዎች ድምጾች ነው ያሰማ ነው። ይልቁንስ ይላሉ፣ ይልቁንስ የኤርትራ መንግስት የህዝቡን የሰብዓዊ መብት አያያዝ ማሻሻል ያለበት ጊዜ አሁን ነው። በቃላት ሳይሆን በተግባር መሻሻልን ማየት አለብን። የኤርትራ መንግሥት አዲስ ህገ መንግስት እየረቀቀ እንደሆነ ተናግሯል። ሆኖም የሚያረቀው አካል ማን እንደሆነና በህዝቡ ወይም በተወካዮቹ እንዲጸድቅ ይቀርብ እንደሆነ አይታወቅም በማለት ስሜዝ ስጋታቸውን ገልጸዋል። የብሔራዊ አገልግሎት ጊዜም ከአምና አንስቶ ወደ 18 ወራት እንደሚወርድ መንግስት አስታውቋል። ነገር ግን በተግባር ላይ መዋሉን ለማረጋገጥ የሚቻልበት ሁኔታ የለም። ምክንያቱም አምና የተመለመሉትን እንጂ ከዛ በፊት የተመለመሉትን የሚመለከት አይመስልምና ብለዋል። ስሚት ኤርትራ ውስጥ በስብዕና ላይ ወንጀል ተፈጽሞ እንደሆነ ለማጣራት ቀጣይ ምርመራ መካሄድ አለበት ሲሉም ስለ ኤርትራ የሰብአዊ መብት አያያዝ እንዲያጠናና እንዲመረምር በተባበሩት መንግስታት ድርጅት የተሰየመው ኮሚሽን ሊቀመንበር አስገንዝበዋል። የኤርትራው ተወካይ አምባሳደር ተስፋ ሚካኤል ገራህቱ በበኩላቸው ለኮሚሽኑ ዘገባ ምላሽ ሰጥተዋል። eritrea remains under un sanctions since 2009, however there is growing consensus these days. አንደኛ ኤርትራ እንደ አውሮፓውያን የዘመን አቆጣጠር ከሁለት ሺ ዘጠኝ ዓመተ ምህረት አንስቶ በተባበሩት መንግስታት ድርጅት ማዕቀብ ስር ትገኛለች። ይሁንና በዋና ዋናዎቹ የውሳኔው አስተባባሪዎች መዲናዎች ሳይቀር በኤርትራ ላይ የተቃጣው የቅጣት እርምጃ በፈጠራ ክስ ላይ እየተመሠረተ ነው የሚል መግባባት እየታየ ነው። ሀቁ ግን ማዕቀቡ በወጣትና አነስተኛው ሀገር ትልቅ የምጣኔ ሀብት የልማት ጉዳት አድርሷል። ሁለተኛ ይህ ሁሉ ገና ከመጀመሪያው ኤርትራን በማዋከቡ ተግባር ለመቀጠል የተጠነሰሰ የፖለቲካ አደባ መሆኑን ማስረጃው ያሳያል። ሦስተኛ ኤርትራ ኮሚሽኑ የምርመራ ተልእኮውን ሆን ብሎ በኤርትራ ላይ ፖለቲካዊ ዓላማ ያለው ድምዳሜ ላይ ለመድረስና መሠረታዊ ሐሳቦችን ለማቅረብ በሚያመቸው መንገድ አካሄደ ብላ ለማመን የሚያስችሏት ምክንያቶች አሉ። አምባሳደሩ ቀጥለውም የተባበሩት መንግስታት ድርጅት ኮሚሽን የአምስት መቶ አምሳ ጥገኝነት ጥያቄ ምስክርነትና 150 በጽሑፍ የቀረቡ መረጃዎችን ይጠቅሳል። በመጀመሪያ ደረጃ በዳያስፖራ ያሉት ኤርትራውያን ወደ 1 ሚሊዮን የሚጠጉ በመሆናቸው ይህ ተገቢ ምስክርነት ሊሆን አይችልም ብለዋል። ስደተኞቹ ጥገኝነት ለማግኘት ሲሉ የሚናገሯቸውን ነገሮች ሳያጣሩ የተቀበሏቸው ናቸው። ከሌሎች የተለያዩ ወገኖች የቀረቡትን የኤርትራን አዎንታዊ ገጽታ የሚያሳዩትን ግን አልተቀበሉም ብለዋል። የኤርትራው አምባሳደር በብዙ ሺህ የሚቆጠሩ ከተለያዩ የአውሮፓ ሀገሮች የተወከሉ ኤርትራውያን ባለፈው ሰኞ የኮሚሽኑን ዘገባ በመቃወም መውጣታቸው ራሱ ለኮሚሽኑ ሕያው ምስክር ይሆናል ሲሉም አምባሳደር ተስፋ ሚካኤል ገራህቱ ተናግረዋል። ዩናይትድ ስቴትስ፣ የአውሮፓ ህብረትና ሌሎች የአውሮፓ ሀገሮች እንዲሁም ኦስትሬሊያ፣ ጋናና ጅቡቲ ከኮሚሽኑ ዘገባና ካቀረበው ምክረ ሐሳብ ጋር ሲስማሙ፣ ቻይና ተቃውማለች። ቻይና በሀገሮች ላይ የሰብአዊ መብት ውሳኔ መጫንና በውጭ አካል ምርመራ ማካሄዱን አስመልክቶ ምንጊዜም ቢሆን አትስማማም። እንዲህ አይነት ውሳኔ ርቱ ስለማይሆን ትክክለኛውን ገጽታ አያንጸባርቅም። ለተራዘመ ጊዜ ማዕቀብ መጣል ደግሞ በኢኮኖሚ ልማትና በኑሮ እንዲሁም በሰብአዊ መብት ሁኔታ ላይ አሉታዊ ተጽዕኖ እንደሚኖረው ቻይና ታምናለች ሲሉ ልኡኳ አስገንዝበዋል።